ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ዛሬ በጋቢና ከጽዮን ግርማ ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ። በምሽቱ ዝግጅት በጋምቤላ በታጣቂዎች የተገደሉት ዜጎችን በማሰብ ኢትዮጵያ ከዛሬ እረቡ ጀምሮ የሁለት ቀናት ሐዘን ስትጀምር የአውሮፓ ሕብረት ባወጣው መግለጫ ጥቃቱን አውግዞ የድንበር ጥበቃ አለመጠናከሩ የዜጎቹን ኑሮ አውኳል ብሏል። በሌላ ዜና በሺዎች የሚቆጠሩ አፍሪካዊ ፍልሰተኞች የሜዲትራንያንን ባህር ለማቋረጥ እየተጠባበቁ ይገኛሉ። ከሰመጡት በላይ ቁጥር የሚሆኑ ሰዎች ዛሬ፣ ትላንት፣ ከትላንት ወዲያ ለመውጣት የተዘጋጁ ብዙ ልጆች እኔ ራሴ የማቃቸው ብዙ ሰዎች አሉ። የበጋው ወቅት ሲያበቃና በረዶ ሲቀልጥ ለጉዞ የሚነሱት በርካታ ናቸው። የባህር ጉዞ ግን አስቸጋሪ ነው። በዚህ ሳምንት ከአምስት መቶ በላይ በባህር ላይ ህይወታቸውን አጥተዋል። የተረፉት ጥቂት ፍልሰተኞች ደግሞ በግሪክ መንግስት ከሀገር እንዲወጡ ውሳኔ እንደተላለፈባቸው አስታውቀዋል። ያኛው ሲገለበት እኔ በአይኔ አይቻለሁ እና ልጅም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣት አልቻል ግሪክና የአውሮፓ ህብረት አፍሪካውያን ስደተኞችና ፍልሰተኞችን ብቻ ሳይሆን ሶሪያውያንን ወደ ቱርክ በሚገኝ የስደተኞች መጠለያ ጣቢያ ይመልሳሉ። በዚህ ላይ ዝርዝር ዘገባ ይዘናል። ለስደተኞች የፖለቲካ ምክንያት ቢኖርም ለኑሮ የሚሰደዱት በርካታ ናቸው። በአፍሪካ ሀገሮች ለወጣቶች የስራ እድል ለመፍጠር የግሉ ዘርፍ ትልቅ ሚና ሊጫወት እንደሚችል ባለሙያዎች ይገልጻሉ። በአፍሪካ ያሉ መካከለኛና አነስተኛ የንግድ ተቋማት እንዲንቀሳቀሱ ማበረታታትና እድገታቸውን ማመቻቸት ነው። ጄኒፈር ኩክ የዓለም አቀፍ ስልት ጥናት ማዕከል ሲኤስአይኤስ የአፍሪካ ክፍል ኃላፊ ናቸው። ለወጣቶች ስራ ለመፍጠር የግሉ ዘርፍ የሚኖረውን ሚና የተመለከተ ዘገባ ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዜናዎች ተመልሼ መጥቻለሁ። ጽዮን ግርማ ነኝ። የደቡብ ሱዳን አማጽያን መሪ ሪያክ ማቻር ትላንት ማክሰኞ ወደ ጁባ ይገባሉ ተብሎ ሲጠበቅ መቅረታቸው የሀገሪቱን የሰላም ስምምነት አደጋ ላይ ጥሏል ሲሉ የዓለም አቀፍ ሸምጋዮች አስታወቁ። ማሻር በዚህ ሳምንት ብቻ ወደ ጁባ እንደሚያመሩ ገልጸው ሳሄዱ ሲቀሩ የትላንቱ ለሁለተኛ ጊዜ መሆኑ ነው። ከደቡብ ሱዳን ፕሬዚዳንት ሳልቫ ኪር ጋር የሽግግር መንግስት ለመመስረት በተደረሰው ስምምነት ነበር የሪያክ ማቻር ጁባ መግባት በጉጉት ሲጠበቅ የቆየው ማሻር ጁባ ያልገቡት አማጽያኑ ወደ መዲናዋ ይዘው የሚገቧቸው የጦር መሳሪያዎችና የወታደሮች ቁጥር ላይ ስምምነት ባለመደረሱ እንደሆነ ተገልጿል። የደቡብ ሱዳን መንግስት አማጽያኑ ጠመንጃቸውን ይዘው መግባት እንደሚችሉ ሲገልጹ፣ አማጽያኑ ላውንቸርና መትረየስ ማምጣት ይፈልጋሉ። የደቡብ ሱዳን የሰላም ስምምነትን የሚሸመግለው ዓለም አቀፉ ቡድን የደቡብ ሱዳን መንግስትና አማጽያኑ ለሁለት አመት ተኩል የዘለቀውን ጦርነት አቁመው ወደ ስራ የሚገቡበትን መንገድ ለማመቻቸት ለሐሙስ አስቸኳይ ስብሰባ ጠርቷል። ዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በሪያድ ከሳውዲ አረቢያው ንጉስ ሳልማን ጋር ተገናኝተው ተነጋገሩ። ኦባማ ወደ ሳውዲ የተጓዙት በሁለቱ አገሮች ግንኙነት ውጥረት እየታየ የዓለም አቀፉን የጸረ ሽብር ዘመቻ አያያዝና በመካከለኛው ምስራቅ ያሉ ግጭቶችን አስመልክቶ የጎሉ ልዩነቶች እየተንጸባረቁ ባሉበት በአሁኑ ወቅት ነው። ሁለቱ መሪዎች በኤርጋ ቤተ መንግስት ያደረጉትን ለሁለት ሰዓታት የቆየ ዝግ ስብሰባ ከመጀመራቸው አስቀድሞ ሞቅ ያለ ሰላምታ ሲለዋወጡ ታይተዋል። ንጉስ ሳልማን አራተኛው በሆነው የዚች ሀገር ጉብኝታቸው የሳውዲ ሕዝብና መንግስታቸው በእጅጉ ተደስተናል ሲሉ ፕሬዚዳንት ኦባማን በተቀበሉበት ሥነ ሥርዓት ወቅት ገልጸውላቸዋል። የአሜሪካ ሕዝብ ሰላምታው ልኳል ሲሉ የሰላም መልእክት ያቀረቡት ኦባማ በበኩላቸው የሰላጤው ሀገሮች የትብብር ምክር ቤት የፊታችን ሐሙስ የሚያካሂደውን ጉባኤ በማስተናገዳቸው አመስግነዋቸዋል። አድማጮች ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን ጋቢና ባለፈው ሳምንት ማብቂያ በጋምቤላ ለ208 ሰዎች ሞት ና ለ108 ህጻናት መታገት ምክንያት የሆነው ጥቃት የድንበር ጥበቃ እጥረት እንደሚያሳይ ና የጦር መሳሪያ ዝውውር ቁጥጥር ምክንያቶች እንደሆኑ የአውሮፓ ህብረት አስታወቀ። ኢትዮጵያ ተጎጂዎችን በማሰብ ዛሬ ረቡዕ የሁለት ቀናት ሀዘን ጀምራለች። እስክንድር ፍሬው ዝርዝር ዘገባ አለው። የአውሮፓ ህብረት ዛሬ ባወጣው በዚሁ መግለጫ በጋምቤላ ክልል ጂካዋ አካባቢ በተፈጸመው ግድያ የተሰማውን ሀዘን ለተጎጂዎቹ ቤተሰቦች ገልጿል። በዚሁ ጥቃት ከሁለት መቶ በላይ ዜጎች መገደላቸውን ከአንድ መቶ በላይ ህጻናትም ተጠልፈው መወሰዳቸውን ህብረቱ አስታውሷል። እነዚህ ህጻናት እንዲመለሱ እንዲያደርጉም ለደቡብ ሱዳን ባለስልጣናት ጥሪ አስተላልፏል። ባለስልጣናቱ ድርጊቱን የፈጸሙትን ወገኖች ተጠያቂ እንዲያደርጉም አሳስቧል። የተፈጸመውን ጥቃትም በጎረቤት ደቡብ ሱዳን ካለው አለመረጋጋት ጋር ነው ያገናኘው። ጥቃቱ በደቡብ ሱዳን ዘላቂነት ያለው ሰላም ፍትሕና የሕግ የበላይነት ማረጋገጥ እንደሚገባ ያሳየ አሳዛኝ ማስታወሻ ነው ብሏል። በጋምቤላ ክልል ባኝዋክና ኑዌር ዞኖች በሚገኙት ወረዳዎች የተፈጸመው ጥቃት ማነጋገሩን ቀጥሏል። ሙኩይ ጆሮ፣ ጃካው እና ላሬ በሚባሉት በእነዚሁ ወረዳዎች ውስጥ ባሉት አስራ ሶስት ቀበሌዎች ነው ጥቃቱ የተፈጸመው። ከደቡብ ሱዳን የመጡት የሙርሌ ጎሳ ታጣቂዎች ጥቃት ፈጽመው ሕጻናትን ጠልፈውና ከብቶች ነርተው እስኪሄዱ እንዴት አልተደረሰባቸውም የሚሉ አስተያየቶችን ብቅ እያሉ ነው። ጥቃቱ የከፋው የመከላከያ ሰራዊት በፍጥነት ባለመድረሱና የጋምቤላ ልዩ ኃይልና የፖሊስ ኃይል ትጥቅ እንዲፈታ በመደረጉ እንደሆነ እየተናገሩም አልጠፉም። ሪፖርተር ጋዜጣ በዛሬው እትሙ የጠቀሳቸው የጋምቤላ ክልል ርዕሰ መስተዳደር ጋትሉዋክ ቱት ይህንን አስተያየት ሙሉ በሙሉ አላስተባበሉም። ጥቃቱ የተፈጸመባቸው አካባቢዎች የመንገድ መሰረተ ልማት እንደሌላቸው ያስታወሱት ርዕሰ መስተዳድሩ የመከላከያ ሰራዊታችን መጠነኛ መዘግየት ነበረበት ብለዋል። በጋምቤላ ክልል በሚገኙት የኖዌርና የአኝዋክ ብሔረሰቦች መካከል የእርስ በርስ ግጭት እንደነበር የጋዜጣው ዘገባ አስታውሷል። ይህንን ችግር ለመፍታት በፌዴራልና በክልል መንግስታት ከተወሰዱ እርምጃዎች የመጀመሪያውም ልዩ ኃይሉን ትጥቅ ማስፈታት እንደነበር የፖሊስ ኃይሉም በተመሳሳይ ትጥቅ እንዲፈታ መደረጉን አስታውሷል። ለዚህ ምክንያቱም ለግጭቱ መባባስ በልዩ ኃይሉ ውስጥ የሚገኙ የኑዌርና የአኙዋክ ተወላጆች አስተዋጽኦ አለበት የሚል እንደሆነ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ጋቢና ቪኦኤ፣ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይልሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይልሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 275 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ኸርስ በአጭር ሞገድ እንዲሁም በ49 ሜትር በአንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኛላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አምሃሪክ ላይ በዝግጅቶቻችን ላይ አስተያየታችሁን ስጡን። heow jijiga heow goday heow qabridahar heow dhagaxbur heow diridhabe how iivwaaad dhegaysanasaan an v በሺዎች የሚቆጠሩ አፍሪካውያን ስደተኞችና ፍልሰተኞች ፊታቸውን ወደ ሜዲትራኒያን ባህር አድርገው ወደ አውሮፓ የሚሻገሩባትን ቀን እየጠበቁ ነው። የበጋ ወቅቱ አልፎ በረዶ መቅለጥ ሲጀምር በሕገ ወጥ አዘዋዋሪዎች በትናንሽ ጀልባዎች ተሳፍረው በባህር ላይ ሕይወታቸውን ለአደጋ ይጥላሉ። በግብፅ ባህር ዳርቻ በዚህ ሳምንት በዚህ ባሳለፍነው ሳምንት በባህር ውስጥ ከ500 በላይ ሰዎች ሕይወታቸውን ባጡ ማግስት ለጉዞ የተዘጋጁ በርካታ ኢትዮጵያውያን፣ ሶማሊያውያን፣ ኤርትራውያን ሌሎችም በርካታ ናቸው። ጽዮን ግርማ አንዳንዶቹን አግኝታ አነጋግራለች። ወጣት ቢራ ገመዲ በግብፅ ካይሮ ውስጥ ይገኛል። በእርሱ ግምት እርሱን ጨምሮ ቁጥራቸው ወደ አስር ሺህ የሚደርሱ ስደተኞች ከግብፅ የሚወጡበትን መንገድ እየፈለጉ ነው። አሁን ግብፅ ለስደተኞች የምትመች ከተማ አይደለችም፣ እንደ ቢራ ገለጻ። ቢራ ካይሮ እንዴት ደረሰ? የተነሳው ከኢትዮጵያ ነበር። ከዛም ካርቱም ገባ። ካርቱም ተነስቼ እስከ አድበራ ትባል የሱዳን ከተማ በባቡር ነበረ የመጣውኝ። አድበራ ላይ ደግሞ ተያዝኩኝና ታስር ለሁለት ቀን እዛ እስር ቤት ማለት ነው። ከሁለት ቀን በኋላ ፖሊሶች ይዞኝ እኔን ወደ ሱዳን ካርቱም ልመልሱ ይችሉ እዛው መናኸሪያ ውስጥ ነው የሆነ ያመለጥኩኝ። ግን ሌሎቹ ጓደኞቼ እዛ ሱዳን ተመልሶ ቪዛ የነበራቸው አሉ። ግማሾቹ እዛ ቀሩ፣ ግማሾቹ ደግሞ ወደ ሀገር ቤት ተመለሱ። እኔ ደግሞ ከአድበራ ተነስቼ በእነዚህ ፒካፕ መኪኖች አሉ ከላይ የሚጭኑት ማለት ነው። በእነሱ ወደ አስራ አራት ቀን የቆየውኝ በረሃ ውስጥ ማለት ነው። የመጀመሪያ ቀን ተነሳን እና ከአድበራ ሄድን። ከዛ ሰሃራ በረሃ ውስጥ ትንሽ እንደሄድን የስምንት ሰዓት ጉዞ እንዳደረግን ሰሃራ በረሃ ውስጥ ተኛን። ከዛ ሁለተኛ ቀንም ተነሳንና ሄድን፣ አሁንም በረሃ ውስጥ አደርን። ሶስተኛ ቀንም እንደዛው፣ አራተኛ ቀንም እንደዛው፣ አምስተኛ ቀንም በረሃ ውስጥ አደርንና ስድስተኛው ቀን እዚህ ሀያ አምስት የሆነ ስብሰባ አለ ተብሎ አስዋን የምትባል ከተማ መግቢያ ላይ ነው ቦርደር ላይ ያለች ከተማ ላይ አሁን ሰላማዊ ሰልፍ ስላለ ሴኪሪቲው ጠንከር ስላለ እዚህ ቆዩ ተብለን አስዋን መግቢያ ላይ ለአራት ቀን አደርን አሸጋጋሪዎቻቸው ወይም ህገ ወጥ ደላሎቹ አስዋን ከደረሱ በኋላ መጋዘን ውስጥ አስገቧቸው። የሚጠበቅባቸውን ገንዘብ እስኪከፍሉም እዛው ለአራት ቀን ቆዩ። በዚህ ቆይታቸው ለሶስተኛ ወገን ያስያዙት ገንዘብ እንዲከፈል በስልክ ካደረጉ በኋላ ሌላ ጉዞ ጀመሩ። ከዛ ከአስዋን እዚህ ድረስ ደግሞ ይሄ አሳ የሚጭን መኪና አለ ከላይ ሳጥን ይደረግና ና እኛን ደግሞ ከስር ሸራ ስር አፍነውን ነው ወደ አንድ ሺህ ኪሎ ሜትር ድረስ የመጣ ነው። በዚህ ጉዞቸው በርካታ ሰው አቅም አንሶት ሲሞት ቢራ ባይኑ ተመልክቷል። አሁን እዚህ በራ ውስጥ በጣም ብዙ ሰው ይሞታል። አቅም የሌላቸው ጉዞዎች፣ እናቶች፣ ህጻናቶች ይሄንን ነገር ሰርቫይቭ ማድረግ የማይችል ሰው ሁሉ ይሞታል፣ እዚህ ሳራ ውስጥ ማለት ነው። አንዳንድ ሰዎች አሁን መኪና መንገድ ላይ ተበላሽቶባቸው የትም መሄድ ስለማይችሉ እዛ በራ ውስጥ ያለቁ ስምንት ልጆችን እኔ ራሴ አውቃቸዋለሁ። ሌላ ደግሞ ቦርደር ላይ እነዚህ መኪናዎች ያመልጣሉ። ሲያመልጡ ደግሞ የአገር ቦርደር የሚጠብቁ ሰዎች ምን እንደሆኑ ስለማይታወቁ ጥይት እየተኮሱባቸው የሞቱ ሰዎች ወደ አስራ ሁለት ሰዎች የዛሬ አመት የሞቱ ሰዎች አሉ። እንደዚህ ጥይት እየተተኮሰባቸው ማለት ነው። ቢራ አሁን ካይሮ ነው ያለው አብዛኞቹ አብረውት ያሉት ተሰዳጆች በኦሮሚያ ከተነሳው ተቃውሞ ጋር በተያያዘ በቅርቡ የተሰደዱ እንደሆነ ይናገራል። ግን ደግሞ በተለያየ ምክንያት የተሰደዱና ለረጅም ጊዜ ካይሮ ውስጥ የተቀመጡም አሉ ይላል። እዚህ መቶ ስራ የለም አሁን ብዙ ሰው የተቸገረው እዚህ መጥቶ የምኖርበት ሰርቫይ ማድረግ አይችልም እዚህ ከተማ ላይ ካይሮ ላይ ስፔሻሊ የወንድ ስራ የለም ሴቶችም ብዙ ሰው ስለበዛ ስራ የማግኘት ቻንሳቸው ሬር ነው ዩኤንም ደግሞ የእኛን ኬዝ በምንም እያየ አይደለም ብዙ የብዙ ሰው ኬዝ ፌል ሪጀክት እየተደረገ ነው ይሄ ይሄ ነገር በቃ ሰዎችን ተስፋ አስቆርጠው ለዚህ ጉዞ ከኢትዮጵያ እስከ ሱዳን የእግር ጉዞን ጨምሮ በተለያየ መንገድ ከተጓዙ በኋላ ካርቱም ደርሰው ካይሮ ለመግባት ሰባት መቶ ዶላር ከፍለዋል ከካይሮ በኋላ ደግሞ ከካይሮ ወደ ጣሊያን ነው የምትሄደው። ሁለት ሺ እስከ ሁለት ሺ አምስት መቶ ዶላር ነው የሚከፈለው። ይህ ጉዞ በአውሮፓውያኑ የቅዝቃዜ ወራት ተዘግቶ ይቆያል። ባህሩ በረዶ ስለሚሆን እንቅስቃሴ አይኖርም። አሁን የፀሐይ መውጫ ጊዜ በመሆኑ መንገዱ ለጉዞ ተከፍቷል። ተሰዳጆቹም ገንዘብ ከፍለው ይህን ባህር ለማቋረጥ ተራ እየጠበቁ ነው። በረሃው ቀዝቃዛ ወይ በረዶ ሲሆን ይዘጋል። አሁን ደግሞ አየሩ ሞቃታማ ስለሆነ ከዚህ ጊዜ ጀምሮ በቃ ይቀጥላል ጉዞ ማለት ነው። ሌላ ምንም ምርጫ ጠፋ ይላል ቢራ። እኔ በስልክ አግኝቼ ሳዋራው ለቅሶ ቤት ነበር። ከቀናት በፊት ሜዲትራንያን ባህር ላይ በሰመጠው ጀልባ ውስጥ ወንድሙን ያጣው ጓደኛው ነሲቦ ቤት ለቅሶ እየደረሰ እየወጣ ነበርና ያወራኝ አሁን ወዴት እየሄድክ ነው? አልኩት። አሁን ደግሞ ዘጠኝ ልጆች ያለቁት የሆነ ቤት አለ። እዛ አሁን ወደዛ እየሄድኩ ነው። ቢራ ገመዲ፣ አማራጭ ሲጠፋ ከተረፍኩ ልትረፍ፣ ከሞትኩም ልሙት በሚል ውሳኔ ተሰዳጆቹ ጀልባውን ይሳፈራሉ አለኝ። ከኢትዮጵያ ካርቱም፣ ከካርቱም አስቸጋሪውን በረሃ አቋርጠው ግብጽ ካይሮና አሌክሳንድሪያ፣ ከዚያም በባህር አቋርጠው ጣሊያን ለመግባት ይጣጣራሉ። አሁን ከዚህ ከሰመጡት በላይ ቁጥር የሚሆኑ ሰዎች ዛሬ፣ ትላንት፣ ከትላንት ወዲያ ለመውጣት የተዘጋጁ ብዙ ልጆች እኔ ራሴ የማውቃቸው ብዙ ሰዎች አሉ። ኢቨን ትላንት ለመውጣት ሁሉም ብር ከፍሎ የተዘጋጁት እነዛ ሰዎች የት እንደደረሱ ስላልታወቀ ብቻ እዚህ የቆዩ ሰዎች አሉ። አሁን ሁለተኛ ዙር ላይ ለመሄድ ማለት ነው። ይህ ሁኔታ እስኪመቻችላቸው በርካቶች እየጠበቁ ነው። ከአስራ አምስት ቀናት በፊት ቀድመው የተሳፈሩትስ የት ደረሱ? ፀሐይ መስክሪ አይተሻል? በረሃውን ሳቋርጥ አድማጮች፣ በዚህ ጉዳይ ላይ አስተያየቶቻችሁን አሁኑኑ ስጡን። በፌስቡክ ቀጥታ አትቪዮ አምሃሪክ ላይ የምትከታተሉን አስተያየቶቻችሁን ስጡን። እስኪ በዚህ አስቸጋሪ መንገድ ሕይወታቸውን ለአደጋ ጥለው የሚሰደዱ ሰዎች ከሀገር የሚወጡት በፖለቲካ ምክንያት ወይስ ኑሮ ፍለጋ? የናንተን አስተያየት አትቪዮ አምሃሪክ ላይ ስጡን። ባለፈው ሳምንት ማብቂያ በሜዲተራኒያን ባህር በተከሰተ የጀልባ አደጋ ወደ አምስት መቶ የሚደርሱ ስደተኞች ሰጥመው ሕይወታቸውን አጥተዋል። የተረፉት በጣሊያን የባህር ኃይል ተርፈው ወደ ግሪክ ተሻግረው ነበር። የአውሮፓ ህብረትና የግሪክ መንግስት በአሁኑ ሰዓት ስደተኞችና ፍልሰተኞች በመበራከታቸው ወደ የሀገሮቻቸው እንዲመለሱ ማዘዣ እየሰጡ ነው። ሶሪያውያንንም ወደ ቱርክ በሚገኝ የስደተኞች ጣቢያ ሲመልሱ ቆይተዋል። ጽዮን ከጀልባ አደጋ በህይወት ተርፈው በግሪክ ከሚገኙ መካከል ጥቂቶቹን አነጋግራለች። እኛ መጀመሪያ ከኢጅፕት ነው የወጣ፣ ነው መቶ ምናምን ሰው እንሆናለን። መጀመሪያ ከኛ በፊት ብዙ ሰው አለ መርከብ ላይ ማለት ነው። ከእኛ በፊት አንድ ሳምንት ሆነዋል መርከብ ላይ ከዛ በኋላ እኛ ከስድስት በኋላ እነሱ ስድስት ቀን ነው ከእኛ በፊት ውሃ ላይ ያሉት ሌላ ሰዎች ማለት ነው። ወደ ሶስት መቶ ምናምን ሰዎች ይሆናሉ። እኛ ከዛ ሁለት መቶ ምናምን ሰው እንዋለን። መጀመሪያ የሆነች ትንሽ ጀልባ አለች። በዛ ተሳፍረን ሀያ ሀያ ሰው ነው የሚችያቸ ጀልባ ከዚያ ወደ የሆነ ትንሽ ከሱ ትልቅ ትልቅ ነው ወደዛ እየተሳፈር ነበር። ከዛ እኛ በሀያ ሀያ ሰው ተያይዘን ወደዛ ወጣን። ወደ ትልቁ ቦት ማለት ነው። ትልቅ መርከብ ሳይሆን ትንሽ ትንሽ መርከብ ነው። አስራ አምስት ሜትር ነው መርከቡ፣ ሜትሩ አስራ አምስት ነው። ከዛ እሱ ላይ ወጣን። ሁለት መቶ ምናምን ሰው እንሆናለን እዛ ውስጥ ሚስቴና ልጅ አለኝ ከዛ ውስጥ እና የሚስቴ ወንድም አለ እና እየሄድን እያለን ከዛ ሌላ ተለቅ የምለው መርከብ ማለት ነው። ወደ እሱ አሳፈሩን። ከዛ በዛ ነው ጣሊያን የምትሄዱት ብሎ ወደ አንድ መርከብ ወደ አምስት መቶ ምናምን እንሆናለን ወደዛ አሳፈሩን። ከዛ በኋላ ከትንሽ ጊዜ በኋላ ወደ ሁሉም ሰው ሲወጣ ወደዛ መርከብ እኛ ደግሞ ሰላሳ አንድ ሰው እንሆናለን። ከዛ ሌሎች እዛ ላይ ሲወጡ ሰላሳ አንድ ሰው ቀረ። ከዛ መርከቡ ወደዛ እየተሳፈሩ ያሉ ተገለበጠ። እኔም እዛ ውስጥ ነበርኩ በዛን ጊዜ ሲገለበጥ። ከዛ እኔ መዋኘት ስላለው ወጣ ወደ ሌላኛው መርከብ፣ ያኛው ሲገለበጥ እኔ በአይኔ አይቻለሁ እና ልጄም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩም። ምክንያቱም ከሌሊት አንድ ሰዓት ነው በጣም ጨለማ አለ። እዛ እኔ ተዋንጭ ወደ ሌላኛው መርከብ ላይ ወጣ። ሙሀዝ መሐመድ ነው። እንደ አውሮፓውያን አቆጣጠር ሚያዝያ አምስት ቀን ከግብጽ ካይሮ በተነሳው ጀልባ ላይ ተሳፋሪ ነበር። ከካይሮና ከአሌክሳንደርያ ሲነሱ በአራት የተለያዩ አነስተኛ ጀልባዎች ነበር። ጥቂት እንደተጓዙም ወደ 240 የሚጠጉትን ወደ አንድ አነስተኛ መርከብ ላይ አሳፈሯቸው። ከሁለት ቀን ጉዞ በኋላ ደግሞ ሌላ መርከብ ጋር ደረሱ። እንደተነገራቸው ይቺ መርከብ ከሊቢያ የተሳፈሩ ሰዎችን ጨምራ ወደ 300 የሚጠጉ ተሳፋሪዎችን ይዛለች። ከነርሱ ስድስት ቀን ቀድማ እንደተነሳችም ተነግሯቸዋል። እነርሱ ከተሳፈሩበት ከፍ ወዳለው የእንጨት መርከብ ላይ ያሳፍሯቸው ጀመር። ሰዓቱ በኢትዮጵያ አቆጣጠር ከሌሊቱ ሰባት ሰዓት ነበር። በርካቶቹ ወደዚች መርከብ ከተሳፈሩ በኋላ ጥቂት ሰዎች ሲቀሩ መርከቧ አጋደለችና ተገለበጠች። ከዚያም ሰጠመች። ሰዎቹም ወደ ውሃ ውስጥ መውረድ ጀመሩ። በዚህ ጨለማ መርከቡ ሲገለበጥ የሙሀዝ የሁለት ወር ህጻን ልጅና ባለቤቱ አብረው ሰጠሙ። እርሱ ዋኝቶ ወዳልተገለበጠውና ሊያደርሳቸው ወደ መጣው አነስተኛ መርከብ ላይ ተንጠላጥሎ ወጣ። ያኛው ሲገለበጥ እኔ በአይኔ አይቻለው እና ልጄም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩም፣ ምክንያቱም ከሌሊት አንድ ሰዓት ነው፣ በጣም ጭለማ አለ። ከዛ እኔ ተዋንጭ ወደ ሌላኛው መርከብ ላይ ወጣ። ሁሉም ሰው ሞት፣ በቃ ማንም ሰው አልቀረም። እዛ ላይ ያሉት አስር ሰው ብቻ ነው የወጣ። እና እኛ አስር ስንወጣ ሌሎች ደግሞ ሊወጡ ወደ እኛ እየመጡ ነው። እንጃ ሹፌሮቹ ሞቶር አነሱ እና ሄዱ። ጥሎት ማለት ነው፣ እያየ ነው፣ ጨለማ ነው። በቃ እኔም የሚያውቁህ ልጆች ሶስት ምናምን ይሆናሉ እዚያ ላይ የቀሩ ማለት ነው። ውሃ ላይ ያሉት እንደ ሙሀዝና ሌሎቹ የተረፉት ወጣቶች ገለጻ በሁለቱ መርከቦች ላይ አምስት መቶ አርባ ሰው ተሳፍሮ ነበር። ይህን ደግሞ ከአሳፋሪዎቻቸው ሰምተዋል። ከዚህ ውስጥ አሁን የተረፉት አርባ አንድ ሰዎች ናቸው። ከዚህም ደግሞ የበዙት ሶማሊያውያን ናቸው። ሁለት ሴትና አንድ ህጻንም ተርፎላቸዋል። አስራ ሁለቱ ኢትዮጵያውያን ወንዶች ናቸው። በአንድ ወር ጊዜ ውስጥ ወደ ኢትዮጵያ እንደሚመልሷቸው ተነግሯቸዋል። አሁን የአንድ ወር የነጻ የመዘዋወሪያ ወረቀት ተሰጥቷቸዋል። እኛ አሁን ግሪክ ነው ያለን። ሶማሌ ሀያ ሶስት አንድ ሱዳን ያለ ስድስት ኢጅፕት አለ አስራ አንድ ኢትዮጵያ ነው ታስረን፣ አሻራ ምናምን ከኛ ላይ ወስዶ ለአንድ ወር እናንተ ኢትዮጵያ ናችሁ ብሎ ለአንድ ወር ፍሪደም ሰጡን። ከዚህ ውስጥ መውጣት ትችላላችሁ። ይሄ ፍሪደም ካለቀ የቺ አንድ ወር ካለቀ ወደ ሀገራችሁ ትመለሳችሁ አሉን። እኛ ግን መመለስ አንፈልግም። ምክንያቱም የራሳችን ኬዝ አለን ወደ ፋሚሊ ያለን ቦታ መሄድ እንፈልጋለን፣ እርቱም ብለን ጠየቅን። እናንተም እስቲ ከቻላችሁ፣ ከዚህ ሁሉ በኋላ እንደገና ወደ ኢትዮጵያ መመለስ አንፈልግም፣ የሚረዳን እንፈልጋለን ይላሉ። ሌሎቹንም አነጋግሬያቸዋለሁ። በነገሩ ዝግጅት ይዤ እመለሳለሁ። ተጠያቂው ለዚህ ሁሉ ፍዳ፣ አይ ወገን ሲጎዳ አይቶም እንዳላየ ሰምቶም እንዳልሰማ ልብ ያላልፍ አለ። ይህንን ሲቀማ እገልጻለሁ። ፌስቡክ ላይ አት ቪኦኤ አማሐሪክ ላይ አስቀድመን ባሰማናችሁ ዘገባዎች ዙሪያ አስተያየቶቻችሁን እየጠየቅናችሁ ነው። ይስሐቅ ገብረ ሕይወት አሁን መልእክቱን አድርሶናል። አንድ ሰው ሀገሩን የተወለደበትን ቀየውን የሚለቀው ያውን በዚህ አስፈሪ ጊዜ በሀገር ውስጥ ያለው የፖለቲካም የኢኮኖሚም ሁኔታ ስለሚገፋው ነው። የኢኮኖሚ ችግር ስራ ለማግኘት የፖለቲካው አለመመቻቸት ያመጣው ነው በዚህ የመንግስት የዚህ መንግስት ስርዓት ያመጣው ቀውስ ነው ብሏል። ሌሎቻቸውም ሌሎችም አስተያየት እየደረሱ ነው። ቃል ኪዳን አለማየሁ እንደዚሁ መንግስትን ተጠያቂ ያደርጋል። የመንግስትን ፖሊሲዎች በእንግሊዝኛ ነው የጻፈው፣ በቀጥታ እየተረጎምኩ ነው የምነግራችሁ። ሌላም አስተያየት ደርሶናል። ይሄን አለም ኢትዮጵያዊ ቮይስ ኦፍ ኒው ጄኔሬሽን የአዲሱ ትውልድ ድምፅ በጣም አሪፍ ዝግጅት ነው ብሏል። እኛም ይመቼ እንላለን። አሁን ወደ ሌላው ዝግጅታችን እናልፋለን። በአለም የገበያ ስርዓት በአግባቡ የተደራጀ የምጣኔ ሀብት ስርዓት እንዲሁም ሰላምና መረጋጋት ወሳኝ ናቸው። በተለይ በዓለማችን 2.5 ቢሊየን ህዝብ የሚኖርባቸው ደሀ አገሮች የገበያ ስርዓትና የፖለቲካ አለመረጋጋት ነጋዴዎችና ባለሀብቶችን ያሸሻሉ። አዎ መንግስታዊና የግል ዘርፍ ባለሙያዎች ይህን ችግር እንዴት በጋራ ሊያሻሽሉት እንደሚችሉ ባለፈው ሳምንት በዋሽንግተን ዲሲ በተካሄደው የአለም ባንክና የዓለም የገንዘብ ድርጅት ጉባኤ ውይይት ተደርጎበታል። ሄኖክ፣ እንግዲህ አንተ ነበርኩ ውይይቱን የተከታተልከው። ባለፈው ሳምንት የአለም ባንክና የዓለም የገንዘብ ድርጅት አይ ኤም ኤፍ አመታዊ ጉባኤዎች ውይይት ከተካሄደባቸው አንዱ ጉዳይ አስቸጋሪ በሆኑ ገበያዎችና ሀገሮች ስራ ለመፍጠር ገቢን ለማሻሻልና የብድር አገልግሎቶችን ለማስፋፋት የግሉ ዘርፍ ምን አይነት ሚና ሊጫወት ይችላል? የመንግስትስ ኃላፊነት ምንድን ነው? በሚል ውይይት ተካሂዶበታል። በጣም ወሳኝና ብዙ ፈተናዎች ያሉበት ነው። በቅድሚያ የመሰረተ ልማት ክፍተት አለ። የንግድ ስራን የሚያመቻቹ ተቋሞች ደካማ ናቸው። ቁጥጥር ለማድረግ ያለው ብቃትም እንዲሁ። መንግስታት በእነዚህ የልማት ዘርፎች ተገቢ የሆኑ መዋቅራዊ ለውጦችን ለማድረግ ፍላጎታቸው አነስተኛ ሆኖ እናገኘዋለን። የሲኤስአይኤስ የአፍሪካ ክፍል መሪ ጀኒፈር ኩክ እንደ ኢትዮጵያ ባሉ የአፍሪካ ሀገሮች ያሉ ክፍተቶችን ለመሙላት ሊወሰዱ የሚገቧቸው እርምጃዎችና ከሌሎች አጋሮች የሚያስፈልጓቸው እገዛዎች ምን እንደሆኑ ሲያብራሩ የተወሳሰቡ የኢንቨስትመንት ስምምነቶችን ለማስተዳደር የሚያስችላቸው አቅም መገንባት ያሻል። የተቋማት ግንባታ እዚህ ላይ ወሳኝ እርምጃ ይሆናል። ሌላኛው በአፍሪካ ያሉ መካከለኛና አነስተኛ የንግድ ተቋማት እንዲንቀሳቀሱ ማበረታታትና እድገታቸውን ማመቻቸት ነው። ሀግዌ ባኬኮሎ በስደት ለአስርተ ዓመታት ስትኖር ህልሟ ህልሟ በሀገሯ ኮንጎ የስልክ አገልግሎት የሚሰጥ ድርጅት መመስረት ነበር። የተለያዩ ኩባንያዎች ለሽያጭና ደንበኛ አገልግሎት በስልክ የሚሰጧቸው ምላሾች የሚበዙት ከህንድና ከሌሎች እስያ ሀገሮች ነው። ሀጉዌና ባልደረባዋ አኒ ይህንን አገልግሎት ለምን በኮንጎ መሰረቱን አድርገን አናስፋፋውም ሲሉ ስራ ጀመሩ። አኒና እኔ በውጭ አገር በትምህርት ስራ ላይ ሳለን ለምን ወደ ኮንጎ ሄደን ስራ እንጀምር ማለን። በወቅቱ አኒ በቴሌኮሙኒኬሽን ትሰራ ነበር። እኔ ደግሞ በስልክ የደንበኛ አገልግሎት የሚሰጥ ድርጅት ውስጥ እየሰራው ነበር። በኮንጎ ደንበኞችን በስልክ የማስተናገድ አገልግሎትን በማስተዳደር ረገድ ክፍተት እንደነበር በማወቃችንም ቀጠልንበት። ስራውን ለመጀመር የሚያስፈልጉ በርካታ የአስተዳደር የገንዘብና የቴክኖሎጂ ውጣ ውረዶች ካለፉ በኋላ በአፍሪካ ዙሪያ አዳዲስና መካከለኛ እንደዚሁም አነስተኛ የንግድ ድርጅቶች ከሚገጥሟቸው ፈተናዎች አንዱና ወሳኙ ብድር አለማግኘት እነሱንም ገጠማቸው። የብድር አገልግሎቱ ሲገኝም ብዙ ቅድመ ሁኔታዎችና ውጣውረዶች ነበሩበት። ባንኩ የጠየቅነውን ገንዘብ አልሰጠንም ነበር። ብድሩን የመክፈያ የችሮታም ጊዜ አልነበረውም። ግን ገንዘቡ ያስፈልገን ስለነበር ተበደርን። ከዚያም የዓለም አቀፍ እገዛ ካኤፍሲ አገኘንና ስራውን አስፋፍተን ቀጠልን። እንደ ሀጉዌና አኒ ያሉ አዳዲስ የንግድ ድርጅቶች በአፍሪካ ዙሪያ ስራ ለመፍጠርና ትርፋማ ለመሆን በሀሳቡና በንግዱ ተስማምተው ገንዘብ የሚያበድሩ ተቋማት፣ ግለሰቦች መዋለነዋይ ሲያፈሱባቸው ነው። አፍሪካ በየአመቱ ከአስር ሚሊዮን በላይ ስራዎችን ለሚመጡት አስርተ ዓመታት መፍጠር ይጠበቅባታል። ለዚህ ግብ መሳካት የግሉ ዘርፍ ግንባር ቀደም ነው። Like I I thought to that I better how did that, ፌስቡክ ላይ አት ቪኦኤ አማሃሪክ በርካታ አስተያየቶቻችሁ እየደረሱ ነው። በቀጥታ የምትከታተሉን ዳህላክ ኦፒ አስቀድመን ባቀረብናቸው ዝግጅቶች፣ በተለይ ስደትና ፍልሰትን በተመለከተ የኢኮኖሚ ችግር ነው ብሏል። ሌሎች አድማጮቻችንም አሉ። አው እዮብ ዮናስ የተባለ አድማጫችን ጋቢና ፈራለው ከኋላ ቦታ እያዝልኝ ብሏል። ክፍት ነው ከኋላ ገብቶ መሳፈር ይችላልከዲ ፋሱ ጎን ነው ሚቀመጠው አሚና አህመድ ደግሞ አሪፍ ዝግጅት ነው ብላለች። እናመሰግናለን አሚና። ጄሜ ጄሜ የተባለው አድማጫችን ደግሞ ጋቢና ይበረታታል ጎሽ ብሏል። እናመሰግናለን። ያልፋል የሚያልፋል ሁሉም ያልፋል ያልፋልስ ከተደ ያልፋል፣ መከር ያልፋል፣ እስኪያልፍ ቀን ክፉ ግን ያልፋል፣ ግን ያልፋል፣ ያልፋል፣ ችግር ያልፋል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ውይይታችሁን ቀጥሎ አስተያየቶቻችሁን ሁልጊዜ ማድረሱን አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ አት ቪኦኤ አማሪክ ላይ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ስጡን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ደግሞ ዲጄ ፋትሱ ነው። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። መልካም ምሽት።

ዋይ፣ የጀግና ዘሮ ተንበረከኩ ቀን ቢከዳቸው። ዋይ ዋይ፣ ዋይ የምድረ በዳ የምድረበዳ የበረሃ ጅብ ሳይጮበላቸው።